በኢትዮጵያ የተለያዩ አካባቢዎች በአንድ ቀን በደረሱ የትራፊክ አደጋዎች የ24 ሰዎች ሕይወት ጠፋ። አደጋዎቹ በደቡብ ኢትዮጵያ ወላይታ ዞን፣ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞንና በኦሮሚያ ቢሾፍቱ ከተማ ነው የደረሱት። በአደጋዎቹ ከባድና ቀላል ጉዳት የደረሰባቸው ተጎጂዎች ሕክምና እየተደረገላቸው እንደሚገኝ ተገልጸዋል። በወላይታ ዞን በደረሰው አደጋ የሞቱት ሰዎች ቁጥር አስራ አንድ ስርዓተ ቀብርም በሐዋሳ መፈጸሙን ቤተሰቦቻቸውና የከተማዋ የትራፊክ ፖሊስ ኃላፊ ለአሜሪካ ድምፅ ገልጠዋል። አስማማው ነው ዝርዝሩን ይዟል። እሁድ የካቲት 17 2016 ዓ.ም ምረት ከአርባ ምንጭ ከተማ የተነሱት የጤና ስፖርት ውድድር አካሄደው ወደ ሐዋሳ ከተማ በመጓዝ ላይ የነበሩ በከተማዋ በተለያዩ ስራዎች ላይ ተሰማርተው የሚገኙ ወጣቶች በደረሰባቸው የትራፊክ አደጋ የ11ዶቹ ሕይወታቸው ወዲያውኑ ማለፉ ተገልጿል። ከምሽቱ 12 ሰዓት ተኩል ገደማ በወላይታ ዞን በዱግና ፋንጎ ወረዳ የደረሰው ይህ የትራፊክ አደጋ በመኪናው ቴክኒካዊ ችግር የደረሰ መሆኑን ማወቃቸውን የሐዋሳ ከተማ የትራፊክ ፖሊስ አስተባባሪ ኢንስፔክተር ተስፋዬ ደምሴ ለአሜሪካ ድምጽ ተናግረዋል። ጎራባች ላይ ወደ ወላይታ አካባቢ የሐዋሳ ልጆች ወደ አስራ አንድ የሐዋሳ ልጆች ሞተውብናል። ስራን ተበጥሶ ኮስተር ላይ ነበሩት ናቸው። የጤና ቡድን ላይ ሞትን ያስከተል አደጋ ነበረና እዚህ በጣም አዝናለች። ለጫ ሐዋሳ ከተማ ዛሬ ሁሉንም ማለት ይቻላል የኛ ወንድሞች ሁሉትን በትራፊክ አደጋ ያተን ዛሬ በቅዱስ ገብርኤል እና በዚሁ በሚሽን መቃብር ላይ የቀብር ስነ ስርዓት የተፈጸመበት ሁኔታ አለ። አጠቃላይ ስንመለከት ተሸፋሪ ውስጥ ያሉት በሞት መዋቀናት ህይወታቸው ያሉ አንድ ለት ሶስት ያሉ በተለያዩ ሆስፒታሎች ላይ ህክምና እያገኙ ነው ያሉት። በአዋሳ ከተማ ላይ በከፍተኛ ሁኔታ የሚታወቁ ወጣት ገና በአፍላ ላይ ያሉ ወጣቶች ናቸው። በትምህርት ከደጋጥ ናቸው። ሁሉም የግል ስራቸውን ነው የሚሰሩት። በአደጋው ህይወታቸውን ካጡት መካከል የአንደኛው ወንድም መሆናቸውን የገለጹልን የሐዋሳ ከተማ ነዋሪ የደረሰው አደጋ በቤተሰቡ ላይ ከባድ ድንጋጤ መፍጠሩን ነግሮናል። በጣም በጣም ከባድ አደጋ ነው የደረሰባቸው። ወንድሞች ሁሉም የልጆች አባት ናቀ። በጣም ከባድ ነው አዘኑ። እጅግ በጣም ከባድ ነው። ስፔሻሌ ለሐዋሳ ልጆች በጣም ከባድ ነው። ወንድሜ ምን አልኳቸው ይባላል ወይም ሚና ይባላል። ሶስት ልጆች አሉት። ሁለት ወንድና አንድ ሴት ልጅ አለ። የሴቷ ልጅ አሁን በቅርብ ነው የተወለደችው። ሌሎችም እንደዚህ ሁለት ልጆች ሶስት ልጆች አላቸው። አደጋውም በጣም እጅግ በጣም እጅግ የሚዘገነን ዛሬ እንግዲህ አዋሳ ላይ ነው አንድ ላይ አንድ አስር አሰሶ በአንድ የተቀበረው እና እጅግ በጣም የሚያሳዝን በጣም የሚያሳዝን ነው የሚያስደነግጥ የሚያሳዝን ነው በጣም። በሌላ በኩል በተመሳሳይ ቀን ከሌሊቱ አስር ሰዓት ከሀያ ደቂቃ ገደማ በቢሾፍቱ ከተማ ዱከም ክፍለ ከተማ አራት መኪኖች ተጋጅተው በደረሰ የትራፊክ አደጋ የሰባት ሰዎች ህይወት ማለፉን የገለጹት የከተማዋ ኮሚኒኬሽን አገልግሎት ኃላፊ አቶ ኢብራሂም ሁሴን አብዲ አደጋው አሳዛኝ ነበር ሲሉ ለአሜሪካ ድምጽ ተናግረዋል። አንድ ላንድ ክሩዘር ከመንደር ውስጥ እየወጣ ቢካክበር የሚባል ቦታ ላይ ሴሲከል በዚያ ቦታ ላይ በበረራ ላይ ነበር። ኃይለኛ ቺል ላይ ነበር። ከበስተ ምዕራብ ደግሞ አጠና የጫነ ሲኖትራክ እየመጣ ነበር እና ሲኖትራኩ ላንድ ክሩዘሩን ለማዳን በመሞከር ወደ ድኛው ሳይድ አፋን በሚያዘነበለበት ታይም የባላንስንም ሳለመጠበቅ የቆሙ ሁለት ሚኒባስ ሰዎች የጫኑ ሚኒባስ እና የቆመ ሚኒባስ ሁለት ሚኒባስ ላይ ወጣ ማለት ነው። በዚህ አደጋም ሰባት ሰዎች ወዲያው ለህብ ሲደረጉ ሌሎች ወደ አስራ አራት ሰዎች ደግሞ ከባድ አደጋና ቀላል አደጋ ደርሶባቸዋል። በአጠቃላይ አራት መኪና ላይ አደጋ ደርሷል። በዚሁ ቀን በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መሰቃን ወረዳ በደረሰ የትራፊክ አደጋም የስድስት ሰዎች ህይወት አልፏል። አደጋው የደረሰው ከአዲስ አበባ ወደ ቡታጅራ ይጓዝ የነበረ የደረቅ ጭነት ተሽከርካሪ ሰባት ሰዎችን ከጫነ ባጃጅ ጋር በመጋጨቱ ሲሆን የአምስቱ ተጓዦች ህይወት ወዲያውኑ ሲያልፍ፣ በሁለቱ ላይ ከባድ የአካል ጉዳት መድረሱ ተገልጿል። ከባድ ጉዳት አጋጥሟቸው ወደ ሆስፒታል ከተላኩት መካከልም አንደኛው ሆስፒታል ከደረሰ በኋላ ሕይወቱን ማለፉ ተገልጿል። በኢትዮጵያ በተደጋጋሚ በሚደርሱ የትራፊክ አደጋዎች በርካቶች ሕይወታቸውን እያጡ ይገኛሉ። አብዛኞቹ አደጋዎች የሚደርሱት ፍጥነትን መቆጣጠር ባልመቻሉ እንደሆነ የገለጹት ስለ ደረሱት አደጋዎች ሀሳባቸውን ለአሜሪካ ድምፅ የሰጡት አስተያየት ሰጪዎች አሽከርካሪዎች ጥንቃቄ እንዲያደርጉም መክረዋል። ለአሜሪካ ድምፅ አስማማው አየነው፣ ዋሽንግተን ዲሲ